of america <laughs> the -A yeah the Times, radio tabiano so የተገመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለ እየተረዳን ያለነው። በኢትዮጵያ ገቢዎችና ጉምሩክ ባለሥልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ። ግን ያለው የአሁኑ የግብር አተማመን በጣም ወር በጣም ብዙ ሰው እንዳለ፣ ሁሉም ያልተስማማበት ሻል ቅሬታው እንዳለ ሙሉ በሙሉ ቅሬታ ሁሉም ቅሬታ አለ። እኛ ማለት ቁርጥ ግብር ከፋዮች ነው። ቁርጥ ግብር ከፋይ ደግሞ የሚባለው ደረጃ ሀመር ውሃ ላይ ከዜሮ ፐርሰንት እስከ መቶ ሺህ ብር ካፒታል ያለው ማለት ነው። ይሄንን ነው አሁን ያልተግባባ ነው። ቅሬታም ይሰማን የለም አቤት አለ ጮህን ምንም በቃ ቅሬታዎችን የሚያቀርቡ ነጋዴዎች ናቸው። ዝርዝሩ በዕለቱ አብይ ርዕስ ተይዟል። ጤና ይስጥልን፣ እንደምናመሻችው፣ እንደምን ክቡራትና ክቡራን አድማጮቻችን የዛሬ አርብ ሰኔ 29 ቀን 2009 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና አዳኒት ፍስሃየንን አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አውሮፓ ላይ ባደረጉት የመጀመሪያ አብይ ንግግር የምዕራቡ ዓለም እሴቶች ጥቃት እየተፈጸመባቸው ነው ካሉ በኋላ የምዕራቡ ዓለም ሕዝብ ለእሴቶቹ ለመዋጋት ባለው ፍላጎት ላይ የጥያቄ ምልክት አስቀምጠዋል። ትራምፕ ፖላንድ ሆነው ባደረጉት ንግግር የጊዜያችን መሰረታዊ ጥያቄ የምዕራቡ ዓለም የመዝለቅ ፍላጎት ይኖረው እንደሆነ ነው ብለዋል። በማንኛውም አይነት መንገድ ለእሴቶቻችን ለመከላከል የሚያስችለን በራስ መተባበን አለን። ድንበሮቻችንን ለመጠበቅ የሚያስችለን ያህል ለዜጎቻችን ክብር እንሰጣለን የሚሉ ጥያቄዎች አቅርበዋል። ምንጊዜም ቢሆን እሴቶቻችንን የሚቀበሉና ህዝባችንን የሚወዱ አዳዲስ ዜጎችን የምንቀበል ቢሆንም ድንበሮቻችን ሁሌም ለአሸባሪነትና ለጽንፈኛነት ዝግ ናቸው ብለዋል ትራምፕ። አምስት ሺህ የሚሆኑ ያዳምጧቸው የነበሩ ሰዎች አጨብጭበውላቸዋል። ብዙ ፖላንዳውያን ፕሬዚደንት ትራምፕ ከአንዳንድ የሙስሊም ሀገሮች ፍልሰተኞች እንዳይገቡ ለመገደብ ያወጡትን እቅድ ይደግፋሉ። የአውሮፓ ህብረት አባል ሀገሮች የተወሰኑ ስደተኞችን እንዲቀበሉ ያወጣውን እቅድ አጥብቀው ይቃወማሉ። ፕሬዝደንት ዶናልድ ትራምፕ ሩሲያ ባለፈው ዓመት ዩናይትድ ስቴትስ ውስጥ በተደረገው ፕሬዝደንታዊ ምርጫ እጇን ሳትዶል አልቀረችም፣ ይሁንና ሌሎችም ገብተውበት ሊሆን ይችላል ሲሉ ዛሬ ተናግረዋል። ትራምፕ ከዓለም በኢንዱስትሪ የበለጸጉት ቡድን ሀያ የሚል መጠሪያ የተሰጣቸው ሀገሮች መሪዎች በሃምቡርግ ጀርመን በሚያካሂዱት ጉባኤ ለመገኘት በፖላንድ በኩል ባለፉበት ወቅት ባደረጉት ጋዜጣዊ ጉባኤ ሩሲያ ትመስለኛለች፣ ሌሎች ሰዎችና ሌሎች ሀገሮችም ሊኖሩበት ይችላሉ ብለዋል። ማንም አያውቅም፣ በእርግጥ ማንም አያውቅም ሲሉ ማክለዋል። የትራምፕ አባባል የዩናይትድ ስቴትስ የስለላ ማህበረሰብ በእርግጠኝነት ያቀረበውን መረጃ ይጻረራል። የዩናይትድ ስቴትስ የዩናይትድ ስቴትስን የምርጫ ሂደት አቅጣጫ ለማሳትና ትራምፕን ይወዳደሩ የነበሩት የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን ስም ለማጥፋት በሩሲያው ፕሬዚደንት ቭላዲሚር ፑቲን ትዕዛዝ የተካሄደ ደባ መሆኑን የስለላው ማህበረሰብ አስታውቋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ትላንት ለጸጥታው ምክር ቤት ሲናገሩ ዩናይትድ ስቴትስ እየበረታ ከመጣው የሰሜን ኮሪያ ስጋት ራስዋንና ሸሪኮቿን ለመከላከል ወታደራዊ አማራጮችን ለመጠቀም ዝግጁ ናት ብለዋል። የኒውክሌር ፍጥጫውን ለመፍታት ምርጫዋ ዲፕሎማሲያዊና ምጣኔ ሀብታዊ እርምጃዎች መሆኑን ግን አስገንዝበዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ማርግሬት ባሽር ዝርዝሩን አድርሳናለች። ትዝታ በላቸው ታቀርበዋለች። ፒዮንግያንግ ከትላንት በስቲያ ማክሰኞ የተኮሰችውን አህጉር አቋራጭ የቦለስቲክ ሚሳይል ተከትሎ ዩናይትድ ስቴትስ፣ ጃፓንና ደቡብ ኮሪያ በጠሩት አስቸኳይ ስብሰባ ላይ ኒኪ ሄሊ የትራምፕን አስተዳደር አማራጮች ዘርዝረዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ One of our capabilities lies with our considerable military forces. We will use them if we must. አንደኛው አቅማችን ከፍተኛ የወታደራዊ ኃይል ብልጫ ያለን መሆኑ ነው። ከተገደድን እንጠቀምበታለን። በዚህ አቅጣጫ መሄዱን ግን አንመርጠውም። ለሚያስፈራሩን ወገኖች ምላሽ የምንሰጥባቸው ሌሎች ዘዴዎችም አሉን። በንግዱም በኩል ቢሆን ከፍተኛ ችሎታ አለን። ለእነርሱም ሆነ እነርሱን ለሚረዱ ወገኖች ምላሽ ለመስጠት የሰሜን ኮሪያ ትልቋ የንግድ ሸሪክ ቻይና ናት። ቻይና ከዚች ምዕራባውያን ወስላታ ወይንም ሮግ ከሚሏት መንግስት ጋር ከሚካሄደው ንግድ ዘጠና በመቶውን ትይዛ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደሯ ኒኪ ሄሊ ከሰሜን ኮሪያ ጋር መናገድ የሚፈቅዱ ወይንም የሚያበረታቱ ሀገሮች የዓለሙን ድርጅት የማዕቀብ ውሳኔዎች የሚቃረኑ በመሆናቸው ከዩናይትድ ስቴትስ ጋር ያላቸው የንግድ ስምምነት ሊጎዳ ይችላል ሲሉ አስጠንቅቀዋል። አምባሳደር ሄሊ አክለውም አዲስ የማዕቀብ ውሳኔ ረቂቅ ለጸጥታው ምክር ቤት አባላት በቀጣዮቹ ቀናት ውስጥ እንደሚያቀርቡና ያም ከሰሜን ኮሪያ የወቅቱ የበረታ ስጋት ጋር የሚመጣጠን እንደሚሆን አስታውቀዋል። ቻይና አዲሱን ማዕቀብ ለመደገፍ ፈቃደኛ ስለመሆኗ የሰጠችው ፍንጭ የለም። ሩሲያ እንደምትቃወመው ገልጻለች። በሌላ በኩል ሁለቱም ሀገሮች ለችግሩ ወታደራዊ አማራጮች መፍትሄ እንደማይሆኑ ግን አስገንዝበዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። ዓለም አቀፍ የወንጀል ችሎት አይሲሲ ደቡብ አፍሪካ በፍጅት ክስ የሚፈለጉትን የሱዳኑን ፕሬዚደንት ዑማር አልባሽርን ባለማሰሯ ለዓለም አቀፍ የወንጀል ችሎት ያላትን ግዴታ ጥሳለች ሲል ከሷል። ደቡብ አፍሪቃ ፕሬዚደንት ኦማር አልበሽር በግዛቷ በገቡበት ወቅት ዓለም አቀፉ የወንጀል ችሎት ተይዘው እንዲረከቡ ያስተላለፈውን ማዘዣ ደቡብ አፍሪቃ አላከበረችም ሲል ቻምበሩ ድምዳሜ ላይ መድረሱን ዋናው ዳኛ ኩኖ ታርፊውሰር ዛሬ አስታውቀዋል። ይሁንና ችሎቱ ጉዳዩን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አላስተላለፈም። ዓለም አቀፍ የወንጀል ችሎቱ በዳርፉር ክልል ተፈጸመ ለተባለው የጦርነት ወንጀል ፕሬዚደንት አልበሽርን ለፍርድ እንዲያቀርብ የጠየቀው የጸጥታው ምክር ቤት እንደነበር የሚታወቅ ነው። የደቡብ አፍሪካ መንግስት የሱዳኑ መሪ አቻምና ሀገሪቱን በጎበኙበት ወቅት ባለማሰሩ የሀገሪቱ ፍርድ ቤት ስለነቀፈው ጉዳዩን ወደ ተባበሩት መንግስታት ድርጅት ልኮ ማባባሱ ብዙም ውጤት አይኖረም ሲል ዓለም አቀፍ የወንጀል ችሎት አስገንዝቧል። ሰባት ልጆችና አንድ ጎልማሳ ዛሬ ማላዊ በተከበረው የነፃነት በዓል ተረጋግጠው ሞተዋል። በመዲናይቱ ሊሎንጉዌ ቢንጉ ብሔራዊ ስታዲየም ላይ በሚካሄደው የእግር ኳስ ጨዋታ ውድድር ለመግባት በብዙ ሺህ የሚቆጠሩ ሰዎች በተገፋፉበት ወቅት ነው ልጆቹና ጎልማሳው ህይወታቸውን ያጡት። ስታዲየሙ በተመልካቾች ሞልቶ ውድድሩ ተካሂዷል። ፕሬዚደንት ፒተር ሙታሪካ ግን በታቀደው መሠረት ኳስ ጨዋታውን መከታተል ትተው በተከሰተው መረጋገጥ ምክንያት የተጎዱትን ከአርባ በላይ የሚሆኑትን ሰዎች ለመጠየቅ ሆስፒታል ሄደዋል። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ መላ አገሮች ሰሜን ኮሪያ የምትደቅነውን አደጋ እንዲታገሉና በጣም መጥፎ ባህሪያቸው ላሉት አንደምታ እንደሚኖረው ለሀገሪቱ በይፋ ማሳየት አለባቸው ሲሉ ጥሪ አቅርበዋል። ትራምፕ በፖላንድ ጉብኝታቸው ስለ እቅዴ ቀይ መስመሮች የማሰምርና በይፋ የምናገር አይነት ሰው አይደለሁም ይሁንና ስለ አንዳንድ ከባድ ነገሮች እያሰብኩ ነው ብለዋል። ከዚህ በላይ ያብራሩት ነገር ግን የለም። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አሜሪካ ሰሜን ኮሪያ የማመጠቀችው አህጉር አቋራጭ ቦሊስቲክ ሚሳይል የሚደቅነውን አደጋ ለመከላከል ወታደራዊ እርምጃ ለመውሰድ ተዘጋጅታለች ሲሉ ትላንት መናገራቸው ተዘግቧል። ይሁንና ጉዳዩን በዲፕሎማሲያዊና በኢኮኖሚ መንገድ ለመፍታት መሞከሩ የተሻለ ይሆናል ብለዋል። የኢራቅ ወታደራዊ ኃይል ሞሱል ከተማ ውስጥ ያሉትን የመጨረሻዎቹን እስላማዊ መንግስት ነኝ የሚለው ቡድን አማጽያንን ለማስወጣት በሚዋጋበት በአሁኑ ወቅት ሀያ ሺ የሚሆኑ ሲቪሎች መግቢያ መውጫ አጥተው ከባድ አደጋ ላይ እንደሚገኙ የተባበሩት መንግስታት ድርጅት ባለስልጣን ገልጸዋል። ሞሱል በሚካሄደው ውጊያ ምክንያት ከዘጠኝ መቶ ሺ በላይ የሚሆኑ ሰዎች ከመኖሪያቸው ለመሸሽ ተገደዋል። በከተማይቱ የቀሩት ደግሞ በአየር በሚካሄደው ድብደባና በከባድ መሳሪያ ተኩስ ምክንያት ትልቅ አደጋ ላይ እንደሚገኙ ኢራቅ ያሉ የተባበሩት መንግስታት የሰብአዊ ረድኤት ጉዳይ ኃላፊ ሊዝ ግራንዴ ጠቁመዋል። በከተማይቱ ያሉት ጽንፈኛ አማጽያን ከአካባቢው ለመውጣት የሚሞክሩ ሲቪሎችን ኢላማ እንደሚያደርጉ ግራንዴ ገልጸዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱ ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ከስድስት ዓመታት በኋላ የሂሳብ መያዣ ሰነድ ይዘው ሂሳብ በማያሰሩ ግብር ከፋዮች ላይ የተሠራው አዲሱን የገቢ ግብር ግምት ነጋዴዎች አልተቀበሉትም። ከገቢያችን ጋር ፍጹም ተመጣጣኝነት የሌለውና ከሥራ ውጭ የሚያደርገን ነው ብለውታል። የአዲስ አበባ የታክስ ፕሮግራምና ልማት ሥራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ ትመናው የተከናወነው ሰፊ ጥናት ተደርጎ እንደሆነ ከገለጹ በኋላ ቅሬታ አለኝ የሚል ማንኛውም ነጋዴ ያለምንም ክፍያ ተጨባጭ ማስረጃ አያይዞ ቅሬታውን ማቅረብ ይችላል ብለዋል ጽዮን ግርማ ዝርዝሩ አላት በአዲስ አበባ ከተማ በሚገኙ በቁርጥ ግብር ተመን ግብር ሲከፍሉ የነበሩ ዝቅተኛ በሚል የግብር መጠሪያ የሚስተናገዱ ግብር ከፋዮች ከስድስት ዓመታት በኋላ አዲስ የተተመነው የቀን ገቢ ግብር ግምት ከእኛ ገቢ ጋር የሚጣጣም አይደለም ሲሉ ምሬታቸውን በመግለጽ ላይ ናቸው በትላንትናው ምሽት ያነጋገርናቸው ነጋዴዎች ለአሜሪካ ድምጽ የተናገሩት በጸጉር ስራ ላይ እንደተሰማሩና በሀገሪቱ ባለው የመብራት መቆራረጥ በቀን የሚሰሩት ገንዘብ አነስተኛ መሆኑን ገልጸው ተመናቸው ግን ከ እስከ 1 ሺ ብር እንደሆነ ተናግረው ነበር። በዛሬው እለት ያነጋገር ነው ሌላ ወጣት ደግሞ በአነስተኛ ኮንቴነር ሱቅ ውስጥ የመኪና መፈታቻ እቃ እንደሚሸጥ እና ከዚህ ቀደም የቀን ገቢው ግብር 200 ብር እንደሆነ ገልጾ የቀን ገቢ ተመኑ 200 ብር እንደነበር ገልጾ ሱቁ ከያዘው የእቃ ዋጋ በላይ የገቢ እንደተተመነበት ይናገራል። ቀደም ሲል የቀን ገቢ ግብር ተመኑ ስንት እንደሆነ ጠይቄው ነበር። ሁለት መቶ ብር ነው አሁን ስንት ተገመተ? ወደ ሶስት ሺህ ሁለት መቶ ምናምን። ግን ሱቅ ምን ያህል ትሆናለች? አንድ ሜትር ከምናምን ኮንቴነር ናት። በጣም አነስ ያለች ናት። እንቅስቃሴ ወደፊት ከሰዎችም እንትን ፈልጌ በብድርም ሞቅ ሞቅ አድርገዋለሁ ብዬ ነበር። ሀሳቡ ግን ያለው የአሁኑ የግብር አተማመን በጣም ወር በጣም ብዙ ሰው እንዳለ ሁሉም ያልተስማማበት ሻል ቅሬታው እንዳለ ሙሉ በሙሉ ቅሬታ ሁሉም ቅሬታ አለ። አምልሽ አሁን አንድ ግብር ሲጣል በተወሰነ ፐርሰንት እንትን ቢባል ደስ ይላል። ይሄ ብዙ ፐርሰንት ነው ልዩነቱ ከፍተኛ መጥተው እዛ ሱቁ እንኳን ቆመው ያለውን እንቅስቃሴ እያዩ በዛ በትክክለኛው በግልጽ የማስገባውን ነገር አይተው እንትን ቢተምኑ ፌር ከሆነ ምንም ችግር የለው፣ ደስ ይልሻል ግብር ደግሞ ማንም ኢትዮጵያዊ መክፈል ያለበት ዓለም የተቀየረው በዛ ነው። ግን ይሄ ደግሞ አተማመኑ የተጋነ ነው። በዚህ ጉዳይ ላይ እንደዚህኛው ወጣት ሁሉ በርካቶች ከፍተኛ ቅሬታ አላቸው። ሰርተን ያላገኝነውን ገቢ እንዴት ገቢያችሁ ነው ተብሎ ይተመንብናል የሚል ይህንንም ቅሬታ ይዤ በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ ታክስና የፕሮግራምና ልማት ገቢዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ ጋር ደውዬ ነበር። ቁርጥ ግብር ጥናት የቀን ገቢ ግምት ጥናት የተካሄደው ከስድስት አመት በኋላ ነው። አሁን ድረስ የአዲስ አበባ ግብር ከፋይ ግብር ሲከፍል የነበረው ሁለት ሺ ሶስት አመተ ምህረት በተገመተለት የቀን ገቢ ግምት ነው። ነገር ግን በሁለት ሺ ሶስት ና በሁለት ሺ ስድስት መካከል በንግዱ እንቅስቃሴም በአጠቃላይ በከተማው ገቢም እንዲሁም በአገሪቱ ከፍተኛ የሆነ የኢኮኖሚ እድገት ተመዝግቧል። በዚህ የኢኮኖሚ እድገት መነሻው ደግሞ አንዱና ትልቁ የግል ሴክተር ነው። ስለዚህ አሁን ከግብራ ከፋይ አኳያ እየተነሳ ያለ ጥያቄ ጨመረብኝ የሚለው ሁለት ሺ ሶስት ከተገመተለትና ከዛ ግምት ይከፈል የነበረውን ገቢ ሁለት ሺ ዘጠኝ ከተገመተለት ጋራ በማነጻጸር ነው። ይሄ ደግሞ ማንም ሊረዳው እንደሚችለው በስድስት አመት መካከል በገቢ በሚከፈለው ታክስ ላይ ጭማሪ መኖሩ የሚቀር ነገር አይደለም። ስለዚህ አሁንም ግብር ከፋዩ አንድ መረዳትና ማየት ያለበት ሁለት ሺ ሰውስ ሲከፍሉ የነበረውን ሁለት ሺ ዘጠኝ ላይ ከፍላለሁ ብሎ ማሰብ በጭራሽ የሚቻልም አደለም የሚገባ ነገርም አደለም። ይሄ ራሱ ውስጡም በራሱ ያውቀዋል ብዬ አስባለሁ። ወይዘሮ ነጻነት እንደሚሉት አሁን የተደረገው የነጋዴው ማህበረሰብ ላይ ቁርጥ ግብር ከመጣሉ በፊት ገበያቸውን መሰረት ያደረገ ታክስ ለመጣል እንዲቻል ጥናት መሰራቱን ነው። ይህ ማለት ደግሞ ግብር ማለት አይደለም። አመታዊ ግብራቸው የሚሰራው ከዚህ በኋላ ነው። በዚህ ላይ ቅሬታ ያለው ማንኛውም አካል ቅሬታ የሚሰማበት መንገድ ተዘጋጅቷል ይላሉ። በሌላ በኩል አሁን የተገመተው የቀን ገቢ ግምት በዝቶብኛል የሚል ጥያቄ አዎ፣ ከተለያየ አቅጣጫ እየተነሳ እንደሆነ እናውቃለን። በዛ ግምት ላይ ተመስርቶ ምን ያህል ግብርና ታክስ እንደሚጠበቅበት ደግሞ ለማስላት ሞክረናል። ስናሰላው አሁን በግብር ከፋይ እየተነሳ ያለውን ቅሬታ የሚያስነሳ እንዳልሆነ በተጨባጭ መረጃ አስደግፈን በሚዲያ መግለጫ ሰጥተናል። ለምሳሌ አንድ ሚሊየን አመታዊ ሽያጭ አለው ተብሎ የተገመተለት ግብር ከፋይ ከንግድ ትርፍ ግብር አኳያ በቁርጥ ግብርና ስላካልን ሊከፍል የሚችለው አስራ ዘጠኝ ሺህ ብር ነው። ሌሎችም እንደዚሁ በተመሳሳይ መንገድ እየከፋፈልን ስናይ አምስት ሺህ ስድስት ሺ ነው ሰባት ሺ እንደዚህ ነው ግብር የሚከፍለው። አሁን የነጋዴውን ማህበረሰብ በአመት ከስድስት ሺህ እስከ ዘጠኝ ሺህ መክፈል የማይችል ከሆነ የከተማ ልማት እና የህዝቡ የልማት ጥያቄ በምን አግባብ መመለስ እንዳለበት በአግባቡ ማየትና መረዳት ይቻላል ብዬ አስባለሁ። ምሳሌ አንድ ተቀጣሪ እንደው መቶ ምናምን ሺ በግሮሱ ያገኛል ብለን ብንወስድ ከዚህ ተቀጣሪ የሚከፈለው የሚከፍለው ግብርና ታክስ ከሰላሳ ሺህ ያላነሰ ነው። አንድ ሚሊዮኑ ግን አስራ ዘጠኝ ሺ ነው እየከፈለ ያለው። ስለዚህ በዚህ መንገድ ማነጻጠርና ማየት ራሽናል መሆን በጣም ተገቢ ነው ብዬ አስባለሁ። ወይዘሮ ነጻነት አያይዘው በአሁኑ ሰዓት በተለያዩ አቅጣጫ የግብር ተመን በስቶብናልና ይቀነስልን ጥያቄ እየቀረበ እንደሆነ ተናግረው፣ ነጋዴው ግብር መክፈል ግዴታው እንደሆነ እና በአዲሱ ተመን ላይ ቅሬታ ካለው ደግሞ መነጋገር ተገቢ ነው ይላሉ። ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለ ነው እየተረዳ ነው ያለ ነው። ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረግ እያደረግን ነው ያለ ነው። ግን ችግሩ ምንድን ነው? የት ላይ ነው ግልጽ ያልሆኑት? የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል ተረጋጋ እና ጆሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደምብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ። የአሜሪካ ድምጽ በትላንትናው ምሽት ያነጋገራቸው ነጋዴዎች በበኩላቸው ቅሬታቸውን ለማቅረብና ችግራቸውን ለመናገር ሲሄዱ የሚሰማቸውና መልስ የሚሰጣቸው አካል እንዳጡ ገልጸዋል። በተጨማሪም ወደ ሁለት ሺህ የሚደርሱት የንፋስ ስልክ ላፍቶ ክፍለ ከተማ ነጋዴዎች ተሰባስበው አቤቱታቸውን ሊያቀርቡ ሲሄዱ በአስቸኳይ ጊዜ አዋጅ ስር ባለች ሀገር ላይ እንደዚህ ተሰባስቦ መሄድ እንደማይቻል በመግለጽ ፖሊስ እንደተጠራባቸውና ኮሚቴ አቋቁሙ እንደተባሉ ገልጸው ሰሚ አጣን ሲሉ በትላንትናው ምሽት መግለጻቸው ይታወሳል። በተያያዘም በዛሬው እለት ካነጋገርናቸው ነጋዴዎች መካከል አቶ መኮንን አድፍርስ አንዱ ናቸው። አቶ መኮንን የመያድ ፓርቲ አባል እንደሆኑ ገልጸውልናል። በተጨማሪም ደግሞ የሸቀጣ ሸቀጥ ሱቅ አለኝ፣ እዚያን ንግድ ከጀመርኩ ስድስት ወራት ተቆጥረዋል ብለዋል። ሸቀጣሸቀጥ ስንሰራ አንደኛ በደረሰኛ አይደለም የምንገዛው። የሚቀናነስልን ምንድን ነው የቤት ስራ ብቻ ነው የሚቀናነስልን። ስለዚህ እነዚህ ግን አሁን ህጋዊ ሰራተኞች ህጋዊ ወደ ሲስተም ውስጥ የገቡትን ግን ስታካትቺ የሚገዙት በደረሰኝ ነው፣ በደረሰኝ ይወራረድላቸዋል የገዙት ዕቃ። እኛ የምንገዛው ከነጋዴ ከመርካቶ ላይ መኪና እዚህ ደስ እያመጣልን፣ ወይም ደግሞ ተሸካሚዎች እዚህ ደስ እያመጡልን የምንገዛው አነስተኛ አሁን ጫና የመጣበት አነስተኛ ሸቀጣሸቀጥ ሰራተኞች ናቸው ለምሳሌ ያህል ምሳሌ የሚነግሮች ማለት ነው እኔ አሁን ዳታ ሳሰባስብ ዞሬ ቡና የምትሸጥ ልጅ አለች ቡና የምትሸጥ ልጅ አንድ ሺህ ሰባት መቶ ብር ነው የመጣባት ስለዚህ ቡናውን የምትገዛው በምንድን ነው በደረሰኝ አይደለም ማለት አሁን ገቢዎች የሚሰጠን ማመን ልክ ነው ወደ ሲስተሙ ስንገባ ሲሰሙ ስትገቡ የሚቀናነስላችሁ ነገር ስላለ ያ ተቀናንሶ ወደ አራት ሺህ ብር ወይም አምስት ሺህ ብር አካባቢ ብትከፍል ነው ብለውኛል። እኔ ያ አይደለም ጥያቄ፣ ያንን የማወራረድበት የማቀናነስበት ምንም ነገር የለኝም ነው እያልኩ ያለሁት። እዚህ ጋር ነው አሁን ከገቢዎች ጋር ምንም ነገር ልንግባባ ያልቻል ነው። ወይዘሮ ነጻነት አያይዘው በተለምዶ አርከበ እየተባሉ የሚጠሩ አነስተኛና ጥቃቅን በሚል የተሰየሙ ሱቆችን በተመለከተ አሁን እነዚህ ሱቆች በሚሊዮን የሚገመት ገንዘብ የሚያንቀሳቅሱ መሆኑ ስለተደረሰበት የቀን ገቢ ግምር ተተምኖባቸዋል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮን ግርማን ለዘገባው አመሰግናለሁ። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ትላንት ረቡዕ የአልሻባብ ነውጠኞች በአንድ የኬንያ ጠረፍ የሚገኝ ፖሊስ ጣቢያ ማጥቃታቸውን ተከትሎ ቀኑን ሙሉ የጠመንጃ ተኩስ ልውውጥ ተካሂዷል። በጥቃቱ ኬንያ ሦስት ፖሊሶች እንደተገደሉባትና አራተኛው እንደቆሰለ ገልጻለች። ከሶማሊያ ጋር በሚያዋስናት ድንበር ላይ ባለፉት ሁለት ወራት ውስጥ ድንገተኛ ጥቃቶች መጨመራቸውንም አስታውቃለች። ለዚህ ምክንያቱ ምን ሊሆን እንደሚችል መሐመድ ዩሱፍ በቀጣዩ ዘገባ ዘርዝሯል። ትዝታ በላቸው ታቀርበዋለች። ረቡ ዕለት ታጣቂዎች በላሙ አውራጃ የሚገኝ አንድ የፖሊስ ጣቢያ ላይ ጥቃት ከከፈቱ በኋላ የተኩስ ልውውጡ ለአሥር ሰዓታት መቀጠሉን የፖሊስ ባለሥልጣናት ገልጸዋል። የአሜሪካ ድምፅ ራዲዮ የሶማሊኛ ቋንቋ ስርጭት እንደዘገበው ለዚያ ጥቃት አልሸባብ ኃላፊነት ወስዷል። ካለፈው ግንቦት ወር ጀምሮ አልሸባብ ከሶማሊያ በሚያዋስነው የኬንያ ሰሜን ምስራቅ ጠረፍ አካባቢ ተደጋጋሚ ጥቃት አድርሷል። የጥቃቱ ኢላማዎች በአብዛኛው የኬንያ ጸጥታ አስከባሪዎች ናቸው። የሆነ ሆኖ ባለፈው ሳምንት በዚሁ በላሙ አውራጃ የፖሊስ ተሽከርካሪዎችን ኢላማ በማድረግ መንገድ ዳር የተጠመደ ፈንጂ ለአራት የትምህርት ቤት ሕፃናት ሕልፈት ምክንያት ሆኗል። የአገር አስተዳደር ሚኒስቴር ቃል አቀባይ ሞዋንዱ እንጆካ ድንበሩ ጥበቃ የሌለው መሆኑ ችግሩን አባብሶታል ይላሉ። በጋሪሳ ድንበር አካባቢ ብዙ ነገሮች ሲካሄዱ አይተናል። በዚያ አንዳንድ የሶማሊያ ተወላጆች ወደ አገራቸው ሲመለሱም ነበር። ሆኖም ከረመዳን ጾም ወዲህ ፈንጂዎችን የመቅበር ሁኔታ እያስተዋልን ነው። ስለዚህ ይህ አሁን የተከፈተብን ጥቃት የጸጥታ ጠባቂዎቻችን ብቁ ባለመሆናቸው ሳይሆን ነውጠኞች አልፎ አልፎ ድንበራችን ላይ ጥቃት ስለሚያደርሱ ነው። ቃል አቀባዩ ጸጥታ አስከባሪዎች የዘብ ጥበቃውን እንደሚያጠናክሩና የሰው ኃይል ምናልባትም የአየር ጥበቃ እንደሚጨምር ገልጸዋል። አንዳንድ የፖለቲካ ገምጋሚዎች ደግሞ በኬንያ አዲስ የተጀመረውን ጥቃትና የፊታችን ነሐሴ ወር ሊካሄድ የታቀደውን የአገሪቱን ብሔራዊ ምርጫ ያገናኛሉ። የሁሉም ሰው ትኩረት ፖለቲካው ላይ እንደሆነ ያውቃሉ። ጸጥታው ተዘንግቶ ፖለቲካው ትኩረት እንዳገኘ ተገንዝበናል። የኬንያ ጸጥታ ኤክስፐርቱ ሪቻርድ ቱታ የኬንያ የጦር ሰራዊት የአልሸባብ ታጣቂዎችን ጠራርጎ ለማጥፋት ላለፉት ሁለት ዓመታት ዘመቻ እያካሄደ ቢሆንም ከኬንያዋ ላሙ አውራጃ አንስቶ እስከ ሶማሊያ በሚዘልቀው ቦኒ ደን ውስጥ ስር ሳይሰዱ እንዳልቀሩ ስጋታቸውን ገልጸዋል። ኬንያ አዛ ካንትሪ ል ስታርት ኤክስፔሪየንስ ተሮሪዝም ቢይንግ ኤክስፖርትድ ናት ናው ፍሮም ሶማሊያ። ኬንያ እንደ ሀገር ከአሁን ወዲያ ሽብርተኝነት የሚሰነዘርባት ከዚሁ ከቦኒ ደን ነው። ምክንያቱም ደኑን ለጂሃዳውያን ማሰልጠኛነትም በደንብ አድርገው እየተጠቀሙበት ስለሆነ ነው። የትላንቱ ውጊያ ሙሉ ቀን መካሄዱንና በአንዳንድ የኬንያ ዜና ማሰራጫዎች ዘገባ መሰረት ሁለት መቶ የሚሆኑ ታጣቂዎች መሳተፋቸው ስጋት ፈጥሯል። የኬንያ ፖሊሶች የአጥቂዎቹን ቁጥር አላረጋገጡም። ጆርጅ ሙሳሚሊ የአፍሪካ የአደጋ ሁኔታዎች አያያዝ ማዕከል ስራ አስኪያጅ ናቸው። ከኪዩንጋ አንስቶ እስከ ራስ ካምቦኒ ድረስ አንድ ብሪጌድ የኬንያ የመከላከያ ኃይሎች ሠራዊት ሰፍሯል። የሶማሊያ ብሔራዊ ጦር ሠራዊት ወታደሮችም አሉ። ስለዚህ በዚህ ሁኔታ ውስጥ ጥቃት ለመፈጸም ድንበር አቋርጦ መግባት በጣም አዳጋች ሆኖባቸዋል። ስለሆነም እነዚህ አልሸባቦች እዚያው ቦኒ ጫካ ውስጥ ነው ያሉት ማለት ነው። ድንበር አቋርጠው እየገቡ አይደለም። የአገር አስተዳደር ሚኒስቴሩ ቃል አቀባይ ግን ለቪኦኤ በሰጡት ቃል የአልሸባብ ታጣቂዎች ወጣ ገባ ይሉበታል እንጂ ቦኒ ጫካ ውስጥ ቋሚ ካምፕ የላቸውም ብለዋል። ኬንያ አልሸባብን ድል ለመምታት በተቋቋመው የአፍሪካ ህብረት ኃይል የሚሳተፉ ወታደሮች ከአምስት ዓመታት በፊት ወደ ሶማሊያ ካዘመተች ወዲህ አልሸባብ በምላሹ በራሷ መሬት በተከታታይ ጥቃቶችን ማድረሱን ተያይዞታል። ከሁለት ዓመታት በፊት ሰሜን ምስራቅ ኬንያ በሚገኘው ጋሪሳ ዩኒቨርሲቲ ላይ ባደረሰው ከባድ ጥቃት የሚበዙት ተማሪዎች የሆኑ 150 ሰዎችን መግደሉ ይታወሳል። አሁን ደግሞ ወደ መካከለኛው ምስራቅ እናመራለን። የሳውዲ አረቢያ፣ የተባበሩት የአረብ ኤሚሬቶች፣ የባህሬንና የግብጽ ውጭ ጉዳይ ሚኒስትሮች ሀገሮቻቸው ከቃጣር ጋር ያላቸውን ውጥረት በተመለከተ ትላንት ካይሮ ላይ ተሰባስበው ተነጋግረዋል። ባለፈው ወር አራቱ ሀገሮች በጋዝና በነዳጅ ዘይት ሀብት የከበረችው ሀገር በክልሉ ሽብርተኝነትን ታስፋፋለች ብለው በመወንጀል ቃታር ጋር ዲፕሎማሲያዊና የትራንስፖርት ግንኙነታቸውን አቋርጠዋል። ዶሃ ወንጀላውን አስተባብላ ስታበቃ የስም ማጥፋት ዘመቻ ከፍተውብኛል ስትል ከሳቸዋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ለግብጹ አቻቸው ስልክ ደውለው ጭቅጭቁ ገንቢ በሆነ ውይይት እንዲፈታ ጥሪ አቅርበዋል። የቪኦኤ ዘጋቢ ዝላቴካ ሆክ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታ የት ካታር ከተጣሏት አንድ ወር ከሆናቸው አጎራባቾቿ ጋር ለመታረቅ ማድረግ ያለባትን አራቱ ሀገሮች ለባለስልጣናቷ ግልጽ አድርገዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር አደል አልጁበይር በፖለቲካውም በምጣኔ ሀብቱም ረገድ ግንኙነቶች ተቋርጠዋል። ፖሊሲዋን እስከምታሻሽልም እንዲሁ ነው የሚቀጥለው። እንደምታስተካክል ደግሞ ተስፋ እናደርጋለን። አራቱ የካታር ጎረቤት ሀገሮች የውጭ ጉዳይ ሚኒስትሮች ካይሮ ላይ ስብሰባቸውን ካካሄዱ በኋላ በሰጡት ቃል የካታር ባለስልጣናት ያቀረብንላቸውን ቅድመ ሁኔታ ለማሟላት እምቢተኝነት እያሳዩ ናቸው ብለዋል። የተባበሩት የአረባ ኢሚሬቶች የውጭ ጉዳይ ሚኒስትር አብዱላ ቢን ዛይድ ለምነጅድ ኢለልዮም ካታር ጽንፈኝነትን፣ ዐመፅ ማነሣሣትን፣ ውድመትና ሽብርተኝነትን የምትወደውን ያህል ወንድሞቿንና ጎረቤቶቿን ትወዳለች። ያን ትናንት ተጠይቃለች፣ ግን ያ ለመሆኑ እስካሁን ተጨባጭ ፍንጭ አላየንም። ይህ በዚህ እንዳለ የካታር የውጭ ጉዳይ ሚኒስትር ለንደን ውስጥ ባደረጉት ንግግር አራቱ ሀገሮች ግንኙነታቸውን ያቋረጡት በምዕራባውያን ሊያስጠሉን ብለው ነው ሲሉ አማረዋል። የካታር የውጭ ጉዳይ ሚኒስትር ሼክ ሞሐመድ ቢን አብድራህማን አልታኒ እንደኛ እምነት ዋናዎቹ የዘመቻው መሪዎች ሳውዲና የተባበሩት አረብ ኤሚሬቶች ናቸው። እንደሚመስለኝ እኛም ማትኮር ያለብን የእነዚህ ሀገሮች እውነተኛው ዓላማና ከበስተጀርባው ያለው ቅሬታ ምንድነው? የሚለው ላይ ነው። ካታር ሽብርተኛውን ሐማስንና ረጂና ደጋፊውን ኢራንን ትደግፋለች ተብላ ስትከሰስ ቆይታለች። የዶሃው መንግስት ዜጎቹ ለጂሃዳዊ ቡድኖች እርዳታ ሲሰጡ እያየ እንዳላየ ያልፋል ብለው አጎራባቾቹ ሀገሮች ይወነጅሉታል። የባህሬን የውጭ ጉዳይ ሚኒስትር ሀሊድ ቢን አህመድ አልኸሊፋ ሽብርተኞችን የሚያስጠልል ማንኛውም ሀገር ቢሆን ተመሳሳይ ውግዘት ነው የሚያገኘው ብለዋል። وهي مبادئ واضحة ويتفق عليها يتفق على هالسلسل و هي مبعد و و وضحا و هي تفق على هالسلسله و هي مبعد و و وضحا و هي مبعد و و و وضحا و هي مبعد و و ምዕራባውያን ሀገሮች በበኩላቸው በካታርና በአጎራባቾቿ መካከል ያለው ጭቅጭቅ መራዘሙ ቀድሞውንም በታወከው በዚያ ክልል አመፅ ሊቀሰቅስ ይችላል ብለው ይሰጋሉ። ፕሬዚደንት ዶናልድ ትራምፕም በጭቅጭቅ ተጣምደው ካሉት ሀገሮች መሪዎች ጋር ባለፈው ግንቦት ወር ሳውዲ አረቢያ ውስጥ ስብሰባ ባደረጉበት ወቅት ሁሉም ሽብርተኝነትን ለመዋጋት ቃል ገብተው እንደነበረ አስታውሰዋል። ለሽብርተኞች የሚሰጡትን የገንዘብ ድጋፍ እንዲያቆሙ፣ ጽንፈኛ ርዕዮተ ዓለማቸውንም እንዲያወግዙ የዩናይትድ ስቴትስ ፕሬዚደንት ለሀገሮቹ መሪዎች ጥሪ አቅርበው እንደነበረ ዋይት ሀውስ አመልክቷል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ወይስ አሜሪካ እንደምናችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ፣ ደህና ናችሁ ወይ? ዛሬ በታክሲ ምክንያት ከኢትዮጵያ ታክሲ እያሉ ሲያስማረ ሲናገሩ ሰምቻለሁ። እናንተ ደግሞ መልሱ ቀላል። እዛ ሀገር ታክስ ክል የለ አሜሪካ እንዴት ነው ታክሲ? ቡና ስንጠጣ ስታርባክስ ሄደን ታክስ አይደለ የምንከፍለው? የምንበላው ሀምበርገር ታክስ አይደለ የምንከፍለው? ያለ ታክስ ሀገር አይለማም። እንዴት ነው ሀገር ያለ ታክስ? እዚህ ሀገር ያለንበት ታክስ ማንም የሚበላ የሚጠጣ ማንም የሆነ ነገር ታክስ ነው የሚከፈለው። ቀልድ የለም። በታክሲ እንደሚያማሩ እንዴት ነው ሀገሩ እንደት አድርገው እንደ ሚበለጥ ስጋ አትፈልጉ። ታክስማ እንዲህ ነው፣ ህግ ነው። ታክስ ከሌለ ሀገር አይለማም፣ ሀገር ልኖር አይችልም ብላችሁ ለምን የራስ ጥልህን ቮይስ ኦፍ አሜሪካ እንደምን አላችሁ። ትላንትና በተደረገው የሬዲዮ ስርጭታችሁ ከትግራይ ክልል እና በአፋር ክልል የበለጠ ተጽዕኖ ደርሶባቸዋል በኤርትራ ጦርነት ምክንያት እና የኢትዮጵያ ፌዴራል መንግስት ካሳ ሊከፍላቸው ይገባል የሚል ዜና ሰማሁ እና እጅግ በጣም ገረመኝ። የኢትዮጵያ ሌላው የኢትዮጵያ ህዝብ ከሻሪያ ወራሪ ሂዶ ስላዳ ናቸው። እንደገና ደግሞ ተጨማሪ ሲዳን ሊከፍላቸው ነው የሚጠይቁት። ዝግ በጣም የሚያሳዝን ነገር ነው። ይህ ነገር ስታቸው ዳርሞ ይቅርታ ቢጠይቁ ጥሩ ይመስለኛል። አመሰግናለሁ። ባይ ቀላ ስለ አቶ ሌንጮ ባቲ የሰጡትን አስተያየት በተመለከተ ነው የኦሮሚያ በአዲስ አበባ ልዩ ጥቅም የሚለው እንደማስታውሰው ከሆነ አቶ ሌንጮ ባቲ በሽግግሩ ጊዜ ኦነግን ወክለው በተደራደሩበትና ቻርተሩ ላይ በወጣው አዋጅ መሰረት አዲስ አበባ ከኦሮሚያ ልዩ ጥቅም ብቻም ሳይሆን ልዩ የፖለቲካ መብትም እንዲያገኝ እንደገና አዲስ አበባ በፌዴራሉ ሳይሆን እንደ አስራ አራተኛ ክልል እንዲሆን የታገሉ መሆኑን እናስታውሳለን። ዛሬ ልዩ ጥቅም አልጠየቀም የኦሮሚያ ሕዝብ ማለት ወይም ኦሮሚያ ማለት የነበረውን ሐቅ መካን ነው። ወይም ደግሞ ኦዴግ ሲሆኑ ሌላ አቋም ይዘው ከሆነ እሱኑ ይንገሩ። ኦኔግ በነበሩበት ሰዓት ግን ከልዩ ጥቅም በተጨማሪ ልዩ የፖለቲካ መብትም ጠይቀውበት ነበር። ሁለተኛ ማህበራዊ ተቋማትን ወይም የፖለቲካ ተቋማትን ሲፈልጉ አዲስ አበባ ከሊዝ ነፃ ነው የሚለውን አዋጅ በተመለከተ ሌሎቹ ክልሎችስ እነ ጋምቤላ እነ አፋር ሊከለከሉ ነው ወይ የሚሉት፣ እነዛ ጉዳይ የላቸውም። ሌሎች ክልሎች ከኦሮሚያ በስተቀር ኦሮሚያ መቀመጫ ዋና ከተማው የክልሉ አዲስ አበባ ስለሆነ ለእነሱ ተቋማት የፖለቲካ ተቋማትም ለማህበራዊ ተቋማትን ከልዩ ነጻ መሆናቸው ተገቢና ትክክል ነው። ልዩ መብትም ነው። ሌሎቹ ግን እዛ ጉዳይ የላቸውም አዲስ አበባ ውስጥ ፖለቲካም ሆነ የማህበራዊ ተቋማት የሚመሰረት ካሉም ሊዝ ከፍለው ነው። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆርን ቪኦኤ ኤምኦቢአይን ተጠቀሙ። በፌስቡክ እና በትዊተርም ተከተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀዳሚው የምሽቱ ቅንብር እናልፋለን። የሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን አመታዊ ክብረ በዓሉን ወደሚያካሄድበት የሲያትል ከተማ እንውሰዳችሁ። አዲሱ አበበ ከስፍራው ይገኛል። አሉላ ከበደ ማምሻውን በስልክ አግኝቶታል። የመሰንበቻውንም ሆነ የዕለቱን ዝግጅቶች በወፍ በረር ይቃኙልናል። ሀዲሱ አበበ፣ በሶስት የተለያዩ የሰዓት ዞኖች የሰዓት አቆጣጠሮች ውስጥ ሆነን ነው የምንነጋገረው። እዚህ ዋሽንግተን ከቀትር በኋላ ላይንን ያለነው ስምንት ሰዓት አለፍ ብሏል። አንተ ካለህበት ሲያትል ደግሞ ረፋድ ነው። አብዛኞቹ አድማጮቻችን ከሚገኙበት ኢትዮጵያ አመሻሽ። ለሁሉም እንደ ምን ዋልክ እንደ ምን አመሸ ልበል፣ እኔ ጋር እንደ ምን አደርክም ሊሆን ይችላል። ደህና ናችሁ አድማጮቻችንም እጅነሳለሁ በድጋሜ ግሩም አዲሱ። የኳስ ነገር ሰዓት ቢለዋወጥም የሚለወጥ አይመስለኝምና እሁድ የጀመረው የሄድክበት የኢትዮጵያውያን የስፖርትና ባህል ፌዴሬሽን አመታዊ ክብረ በዓል አምስተኛ ቀኑን ይዟል ዛሬ መክፈቻውን አንድ ብለን ከቆጠርን አጠቃላይ ድባቡ ምን ይመስላል? አጠራ አድርገ በድባቡ እንንደርደር። መልካም አሉላ፣ በድጋሜ አንተንም አድማጮችንም ሰላም እላለሁ። ሰዓታችን ቢለያይም ኳሱ አይለያይም። ልክ ነው፣ ግን ውጤት ለማግኘት የእኛ አየር ስርጭት ጊዜ እና እዚህ ጨዋታ የሚካሄድበት ጊዜ የተለያየ በመሆኑ ነው እንጂ ለውጥ የለውም። የኳሱን እንደው አጠቃላይ ድባብ ለማግኘት አንደኛ ነገር እኔ የተገነዘብኩት ከዚህ ፌዴሬሽን ጋር እንግዲህ ወደ ሀያ አመት ሊጠጋ ነው አብሬ ወዲያ ወዲህ እያልኩና ኳሱ ተቀይሯል እድገት አሳይቷል እላለሁ። እንዴት ነው እድገት ማሳየት? ለምሳሌ ከዚህ ቀደም የሁለተኛ ዲቪዚዮን ውድድሮችን ለማየት ብዙ አትጓጓም። አሁን ግን ኳሱ ከማደጉ ወጣቶችም እየተተኩ በጣም የበሰለ ጨዋታ ከማሳየተው አንጻር የሁለተኛ ዲቪዥን ጨዋታና የአንደኛ ዲቪዥን ጨዋታ ብዙ አይለይም። እኩል ፍክክር ይታይበታል። እና ይሄን አንድ ተገንዝብ ያለው አሁን ለምሳሌ የሁለተኛ ዲቪዚዮን ትላንትና ሳን ፍራንሲስኮ ከሲያትሉ ዳሸን ጋር ነበር የሚጫወቱት። ልክ የአንደኛ ዲቪዚዮን አይነት ጨዋታ ነው፣ ፍክክር ነው ያለው። አለመታደል ሆኖ ግን ትላንትና የትላንቱን ካነሳው ሳን ፍራንሲስኮን ከዳሸን ጋር በሚያደርገው ጨዋታ ትንሽ ተጫዋቾቹ ውዝግብ አንስተው ሁለት ዳኞችን የሳን ፍራንሲስኮ ተጫዋቾች እና ደጋፊዎች በመደብደባቸው ጨዋታው ሊቋረጥ ይችላል። በጣም አሳዛኝ ሁኔታ ነው። አንደኛው ዳኛ እንደውም በቦክስ ሲመጣ መሬት ላይ ተዘርሮ አይተናል። ይሄ ሁኔታ እንዴት እንደሚሆን ተካበዛውዴን የውድድር አስተባባሪውን ጠይቄ ነበረ። ሰዎቹ ወደ ፍርድ ቤት ይወሰዱት አይወሰዱት ለፖሊስ አመልክቶ አመልክቶ እየተከታተል ነው እና የዲስፕሊን ኮሚቴው በዚህ ጉዳይ ላይ እርምጃ ይወስዳል ብሏል። እንደው ሳን ፍራንሲስኮን ካነሳው ዘንዳ ነው የቡጢውን ጉዳይ ያነሳሁት። የቦክስ ውድድር ቢሆን ኖሮ ሳን ፍራንሲስኮ ዋንጫ ያገኝ ነበር እላለሁ ግን በእግር ኳስ ውጢ ሲመጣ ግን ሌላው ግን ተጫዋቾቹ በጣም እየተለዩ፣ አንዳንዴ እኔ እራሴ አረጀ ወይስ ምንድን ነው እላለሁ። ድሮ ሜዳ ላይ ከሩቅ ማያቸው ልጆች አሁን የሉ አላውቃቸውም። ምክንያቱ ምንድን ነው? በወጣቶች ተተክቶ አዳዲስ ልጆች ናቸው። የዘመኑን የእግር ኳስ ጨዋታ ጥበብ እያሳዩ ናቸው፣ ሁለቱም ዲቪዥን ውስጥ ያሉትና ይሄ በጣም ይገርምኛል። አሁን የአትላንታ ቡድን ድሮ ከኢትዮጵያ በአንድ ጊዜ የወጡ ተጫዋቾች እናቦነ የነበሩበትን ሳስታውስ ዛሬ እነሱም የሉም። የእነሱ ልጆች ናቸው የሚጫወቱት። ይሄን ያህል አድጓል። የኳሱ ጉዳይ ይሄን ይመስላል። ግን ሰው በደስታ ነው የሚመጣው። ይሄ ፌዴሬሽን ከኳስ ባለፈ የሀገር ስሜት የኢትዮጵያዊነት ስሜት ስላሳደረ በአጠቃላይ ጥሩ ስሜት ነው እና ኳሱ እያደገ ነው፣ ወጣቶች እየተጠኩ ነው እልሃለሁ። ግሩም የኳሱን ነገር ሳናልፍ፣ በተለይ የመጠበባቸውን ነገር አንስተሃል እና በወጣቶች መተካቱ አሜሪካ ዋናዋ አገራቸው ለእግር ኳስ ድሮ ሩቅ የነበረችው ይበልጡን በእጅ ከሚጫወቱት እና እግር ኳስ የሚል ስያሜ የተሰጠው አጠራሩ ያደናግራል። ዋናውን እግር ኳስም ያቀፈች የሚመስልበት ዘመን ላይ ደርሳለች። እግር ኳስ እዚህም እየተወደደ ነውና ለእነኚህ ወጣቶች በተለይ ወደ ዩኒቨርሲቲ የሚገቡ ሌሎች በሮች ይከፍትላቸዋል የሚል እምነት አለና ከዛም አንጻር ግሩም ተጫዋቾች ይወጡ ይሆን? እድል የሚሰጣቸው በስፖርት ተወዳዳሪነታቸው የሚለው ነገር ግምት ያሳድራልና፣ የተመለከትከው ነገር አለ? የተደነቀ የገነነ እውቅና ያገኘ ተጫዋች አይተሃል? ስም አልያስኩም እንጂ አንድ ተጫዋች አሁን ለአርሰናል ሁለተኛ ዲቪዥን ውስጥ ይጫዋታል ያሉኝ እና አሁን እዚህ ለሲያትል የሚጫወት ልጅ አይቻለሁና በጣም ገረመኝ። እሱ የሚያሳየው ጥበብ ትንሽ ለየት ያለ ነው። ሌሎችም እንደዚህ አሉ። ከዲሲ ስታር ውስጥ የዋሽንግተን ዲሲ ቡድን ማለት ነው። እዛ ደግሞ በአጥቂ የሚጫዋት አንድ ጎበዝ ልጅ አለ። አመልክቷል አሉ ለአውሮፓ ቡድን ና ይሄ የጨዋታው የተጫዋቾቹ መጠበብና ማደግ እዚህ ካሉበት አካባቢ አብጥቶ ሌላ ጋር የሚወስዳቸው አይነት ይሆናል። ና ጥሩ ነጥብ ያነሳኸው ምናልባት እነዚህን ሁለት ልጆች ፈልጌ ለማነጋገር እሞክራለሁ። ግሩም ነው። ወደ መጽሔትም ስንመለስ የምንጎበኛቸው ርዕሶች ይሆናሉ። አዲሱ ታዲያ ይሄ ዓመታዊ ክብረ በዓል ስለ ኳስ ብቻ አይደለም እና ከኳሱ ወጣ ብሎ ያለው ብዙዎችን ሺዎችን የሚያሰባስበው ወዳጅ ዘመዶች የሚፈላለጉበት የቀጠሮ ቦታም ጭምር ሆኖ የሚታወቀው ሌሎች በተጓዳኝ የሚዘጋጁ ዝግጅቶችም ይኖሩታል። የተለየ ፈጠራ ጥበብ ለገበያ የሚቀርብበትንም እንዘግባለን። ና አሁንስ ምን ታዘብክ? በትናንትናው ምሽት የቆንጅና ውድድርን ግሩም አድርገህ ዘግበህ ነበረ። እስኪ ዛሬና የሚቀጥሉት መልካም። እንደው ይሄ ኳስ የቀጠሮ ቦታ ሆኗል። ብትድሮ ለጥምቀት ጃንሜዳ ላይ እየሄድን ቀጠሮ የምንለዋወጥበት ወጣቶች ሕይወት ዛለኝ እና እዚህም አለ ይገር መሀል አሉላ አመቱን ጠብቀው የረፍት እዚያቸውን አመቻችተው በኳስ ጊዜ እንገናኝ ተባብለው የሚገናኙ አሉ። ተገናኝተውም ትዳር የያዙ ሰዎች አሉ። ከዚህ ቀደም አንድ ተጫዋች የሳን ፍራንሲስኮ ዛሬ ትልቅ ሰው ሆኖ የልጆች አባት ሆኖ እና በዚህ በፌዴሬሽን የሚያገለግላል። እንዲህ የሚገናኙ ሰዎች አሉ። የትምህርት ቤት ጓደኞች ቀጠሮ አድርገው በጁ ላይ እንገናኝ ኳሱ ላይ ተባብለው ብዙ ስብሰባ የሚያደርጉበት አለ። ይሄ እንዳለ ነው። ሌላ ኳሱን ተከትለው የሚሄዱ አንዳንድ ዝግጅቶች አሉ። እንደ ቁንጅና ውድድሩ አይነት ስራማታ። ለምሳሌ ሻምበል የዘንድሮ የክብር እንግዳ እሱ ነው። ሻምበል በላይነህ አርቲስቱ እሱ ለእሱ የተዘጋጀ ፕሮግራም ነበረ። በሲያትል የኢትዮጵያ ማህበረሰብ ማዕከል ውስጥ የሲያትል ማዕከል አር የሚያዘጋጀው ሌሎች ሰዎች አዳራሹን ከዛ ወስደው ሻምበልን አክብረዋል። ንግግር ተደርጓል። ሻምበልም ጥሩ ጥሩ ሙዚቃዎች አሰምቷል። ከኳሱ ጎን የሄደ ነገር ነው። ዛሬ ማታ ደግሞ አንድ ሶስት ነገሮች አሉ። አንድ ጎህ ጎንደር ህብረት ትልቅ ስብሰባ አለው። ምሁራን ንግግር ያደርጋሉ ተብሏል። እነሱ ይመጣሉ። የቀድሞ አየር ኃይል ባልደረቦች ትልቅ ምሽት አላቸው። ኢሳት የገንዘብ አስተዋጽኦ ስብስብ አለው። አንድ ሦስት አራት አሉ። ዛሬ ነገ እንዲህም አሉ እና እነዚህ ኳሱን ተከትለው የሚሄዱበት ምክንያት ምንድን ነው? የሰሜን አሜሪካ ኢትዮጵያውያን ከአውሮፓ የሚመጡ በኳሱ ጊዜ ስለሚገናኙ ሕዝቡን ለማግኘት እድል ይሰጣቸዋል እና ፌዴሬሽኑ ይህን ሁሉ አመቻችቶላቸዋል። እነሱም በዚህ አጋጣሚ ይጠቀማሉ። ከኳሱ ጎን እነዚህ እነዚህ አይነት ነገሮች አሉ። ነገ እንግዲህ ከሆነ በኋላ ምን ሆነ ምን ተካሄደ ማተናገረ የሚለውን ነገር ለማቅረብ እሞክራለሁ። መልካም አዲሱ እንመለስበታለን። ታዲያ ሳንለያይ፣ ታላቁ ቀን ነገ በብዙዎች የሚጠበቅ ነው። ና በቀረች ደቂቃ የኢትዮጵያ ቀን ምን አይነት ቀለም ይዘው ብቅ ብሎ ይሆን ዘንድሮ? የኢትዮጵያ ቀን እንግዲህ የተጋበዙ ሰዎች አሉ። እንደው በፈረንጅኛው ሰርፕራይዝ እንደሚባለው ሊያደርጉ ነው መሰለኝ። እስካሁን ምንም ፍንጭ አልሰጡኝም። ግን ብዙ ሰው ይኖራል ነገ ብዬ አስባለሁ። ይሄ ሬንተን ሜሞሪያል የሚባለው የሬንተን መታሰቢያ ስታዲየም ጠበብ ይላል። በመክፈቻው ዕለት እንዳየሁት ብዙ ሰው መጥቶ ስለነበረ ነገ የሚመጣውን ሰው ይሄ ሜዳ ይችለዋል የሚል እምነት የለኝም። እኔ እንደ እሑዱ የሚመጡ ከሆነ እርግጠኛ ነኝ፣ ደግሞ ይመጣሉ። የኢትዮጵያን ቀን ብዙ ሰው ይፈልገዋል። እና ከሆነ በኋላ የሆነ ሁኔታ መግለጽ ይሻለኛል። ግን የተለመደው ከሙዚቃ ዝግጅት እና ከትርኢት ዝግጅት ሌላ አንዳንድ ንግግር የሚያደርጉ ሰዎች ይመጣሉ ተብሏል። ታዋቂ አርቲስቶች አሉ። የእነሱንም ነገ እንዲሁ እንግዲህ ሰዓቱ እንደፈቀደ እንመለስበታለን። አሉላ ገሮም አዲሱ የሲያትል አየር ጠባይ እኛ ካለንበት ዲሲ በዚህ በተለይ የበረታ ፀሐይ በሚኖርበት የሚመረጥ መሆኑን የሚታወቀው ዛሬ ያላችሁበትን እርግጠኛ አይደለሁም። ጥሩ ጊዜ እንደሚኖርህ በርከት ያሉ ዘገባዎች ይዘህ በጣም ተመችቶኛል። ምናልባት ዚ ቅርንጫፍ ከፍቶ የመጀመሪያው አመልካች እኔ ነኝ ብዬ አስባለሁ። ሲያትሎች ይሄን ጥሩ አድናቆትህን በደስታ እንደሚቀበሉ አምናለሁ። ደግመን ነገ እናገኘለን። ዜር ይስጥልኝ። ጥሩ ሰዓት ይሁን። መልካም ምሽት። እናንተም መልካም ያየር ጊዜ ይሆናል። ለተመልካቾች በተዋወቀው አዲስ ተከታታይ የቴሌቪዥን ድራማ ዙሪያ በባህልና ማኅበረሰብ የተጀመረው ውይይት ለምሽቱም ቀጠሮውን ጠብቆ ተመልሷል። ታዋቂና አዳዲስ ተዋናዮች የተሳተፉበት ቀጣይ ነውና ወደፊትም የሚሳተፉበት የሁለት ዓለም ሕይወት ሊያስተሳስር የታለመ ድራማ ነው። ከሁለቱ የፊልም ዳይሬክተሮች ጋር የተካሄደው ቃለ ምልልስ ሳምንት በዝግጅት መጨረሻ ከተነሳና ለዛሬ በቀጠሮ ባሳደር ነው። ጥያቄ ይጀምራል። ፕሮግራሙን ያዘጋጀው አሉላ ከበደ ነው ወደ ጥንስሱ እንድንሄድ ያደርጋል። አሁን የምትነግረን ተመስገን የፊልሙ ደራሲ ነህ። ከመጀመሪያው ለፊልም ለተከታታይ ፊልም የተጻፈ ድርሰት ነው ወይስ አዳዲስ ሀሳቦች ሲመጡ ወደ ፊልም ጎራ አላችሁ? መቼ ነው የዚህን ድርሰት መጽሐፍ የጀመርከው? ምን ይመስል ነበር አጀማመሩ? ድርሰቱ 2013 በዚህ አቆጣጠር ነው የጀመርኩት። ከዛላ ያው አውርተናል። ከዛ በፊት ተከታታይ ስራ እንደዚሁ ከኢቢስ ጋር ለመስራት የቴዲን ተጀምሮ በአንዳንድ ሁኔታዎች እንዳልኩ ተጀምሮ የቀሩ ስራዎች ነበሩ፣ ካልኩት ውስጥ አንደኛው እሱ ነበረ፣ በአንዳንድ እክሎች ምክንያት ቀረ። ከዛላ ቆይተን ደግሞ ይሄኛው እንደገና ለመስራት ወደ 2014 ላይ የተጀምረ 13 ነው ያው ታሪ ስቶሪውን ዴቨሎፕ እንደገና ተጀመረ። አሁንም አቀበትና ቁልቁል ሲመጣ ትንሽ ጋፕ ተወሰደ ብሎ ብሎ ግን ያው የቆየ ነገር ጥሩ ነው። ብዙ ነገር እንድንሰራበት እንድናስብበት ጊዜ ሰጥቶናል። የዛን ጊዜ ነው የተጠነሰሰው። እንግዲህ ስራው በዛን ጊዜ የጀመረ ነው ማለት ነው ማለት ነው ሶስት አመት ቆይቷል። ብዙ ቦታ የሚወስዳችሁም ይመስላል። በሂደቱም ውስጥ የሚጻፉ አዲስ ሀሳቦች የሚመጡትን ከጊዜ ጋር የሚያስማማ ይመስለኛል። ቴዎድሮስ ለዚህም ሆነ በተከታታይ የሰራቸው ፊልሞች እንደነበሩ አስታውሳለሁ። ወደ ኢትዮጵያ ፊልሞችን ይዘህ ሄድክ ይመስለኛል። ይሄ ተከታታይ የቴሌቪዥን ድራማ እንደመሆኑ በጠባዩም መለየት ልምድም ቢኖራችሁ በተዋናይነትም የፊልም ዲሬክተር ሆናችሁ የሰራችው ቢሆኑ አሁን የምሰሩት ከዚህ ቀደም ከሰራችሁት ውጭ መሆኑ የቱ ጋ ነው ያላሰብከውና እንደ አዲስ ያየኸው ፈተና? ዋናው ትልቁ ነገር ከድርሰቱ ጀምሮ የተለየ ነገር ነው። ምክንያቱም ዝም ብለ አንድ ነገር ጽፈህ ለሰው የምታቀርባት ነገር ምናልባት የሶስት ቀን ምናምን ጭንቀት ሊሆን ይችላል። በትክክል ጭንቅላት ውስጥ ከሰራው ታሪኩ ነው። ይሄ ግን ፋታ አይሰጥህም። ነገ ምን አዲስ ነገር ነው እዚህ ላይ የሚያቀርበው ትላለ። የሚቀጥለው ሳምንት በምንድን ነው የሚጨርሰው? ተመልካቹ እንዴት ነው የሚያየው? ሰስፔንስ ሁኔቱ ጋር ነው መስራት ያለብን። ምንም ሌላ ነገር እንድታስብ እንኳን ጊዜ አይሰጥህም። ፊልም አራት አምስት ስክሪፕት በተወሰነ ጊዜ ማሰብ ትችላል። እዚህ ውስጥ ከገባ ግን ምንም አይነት ንቅናቄ የለውም። ምክንያቱም ያሰብከው ነገር ረጅም፣ የብዙ ሰዎች ታሪክ፣ የሁለት ሀገሮች ታሪክ ብዙ ነገር ውስጥ የታመቀ ስለሆነ እንደዚህ ዝም ብለ ጨርሼ ልገላገለው የማትለው ነገር ስለሆነ ልክ ይዞ ነው የሚሄደው እና አንዱ ትልቁ ቻሌንጅ ድርሰቱም። ሁለተኛው ዝግጅት ውስጡ ብዙ ሰዎችን ነው ዳይሬክት የምታደርገው። እንዳልኩ ወይዘሮ አለ፣ ምኑ አለ፣ ቤተሰብን ሁሉ ዳይሬክት አድርገን ነው የዚህ ሀገር ነገር እስኬዟልን ልጆችን ይዘው የሚወጡት ስለዚህ አንዳንድ ጊዜ ቶምን ልም ካለ እንትን ላይ ተነስቼ እንግዲህ ልጆቹን የማመጣበት ሰዓት ደረሰ፣ ቀጥል ብዬው ሄዳለሁ እና በል እሺ፣ ቶሎ እያንዳንዱ ነገር ከኪሳችን ነው የምናወጣው። ቤት መተህ ሰብስበህ ምናምን ጭቃ፣ ድርሰቱም ዝግጅቱም ውስጥ ሁሉ ነገር ውስጥ ቤተሰቦቻችንም ልጆቻችንም አሉ፣ ሁሉም ይሳትፋሉ። ያቺ አንድ ሰዓት ተኩልና ይሄ ነገር በፍጹም ህይወትህንም ጭምር ነው ይዞት የሚሄደውና ትልቁ ቻሌንጅ ያ ነው። አንድ ፊልም ሰርቶ መጨረስ በተለይ ልምዱ ካለህ በጣም ከባድ ነገር አይደለም። ይሄ ግን በጣም በብዙ መልኩ እየተማርንበት ነው ማለት ይቻላል። እና የመጀመሪያ ሲኮን በዛ ሂደት ውስጥ ማለፍ ግድ ይሆናል። ከሌላ የምትቀስሙትም ስለማይኖር ትክክል ነው። በዚህ ላይ አክተሮቻችን ብዙዎቹ አዲስ ናቸው ለዚህ ነገር። እነሱን እራሱ አሁን አክተር ወሳኝ ነው ለአንድ ስራ፣ እና እነሱን ራሱ እያንዳንዱን ነገር ማሳየት ትዕግስት እንደሌላው ተለማምጠ ነው የምታሰራው ምክንያቱም ስራቸው አይደለም እዚህ ሀገር ላይ ስለዚህ ትልቅ ፍቅር መመስረት መቻል አለብህ ጉዟችን ረጅም ስለሆነ እንደ ቤተሰብ እንደ እህት እንደ ወንድም መታየት አለብህ ሰንሰለቱ ድርሰቱ ላይ እና ዝግጅቱ ላይ ብቻ አይደለም ከዛም ውጪ እንደ ሰንሰለት ተሳስረ በየኑሮ በየህይወት ተደራርሰ ነው አብረን የምታልፈው የምንሰራ ቅርም ነው ቀደም ብዬ እንደጠቆምኩት በርከት ያሉ የታሪክ ሰበዞች አይተናል ምናልባት በቀልዳ ቀልድ በኩምክና ለዛ ፈጥኖ የሚመጣውን ነገር የምናይበት ነገሩ ግን ቁም ነገር የሆነ አንድ ታሪክ ያለው ከብዙዎቹ አንዱ ነው። ሚስት ከኢትዮጵያ ያመጣል። ከሚስቱ ጋር አይተዋወቅም። የእድሜ ልዩነት አለ፣ የልምድ ልዩነት አለ። ሁለቱም የሚጠብቁት ዓለም የተለየ ይመስላል። ፈንጠቅ ነው ያደረጋችሁት። ታሪኩም የሚቋቸው በዚያ ላይ ነው። ብዙ ጊዜ የሚነሳ ከእውነተኛ ታሪክ ጋር የሚገናኝ ይመስላል እሱ። ነገር ግን ገነን ያለ ስሜትም እናይበታለን። ምናልባት የኩምክና ቅመም አየል ማለት ስላለባት ይሆናል። አሁንም ከተመልካቾች እይታ ሳንሳቅ በመጠን ውስጥ ፈንጠቅ ይፈንጠቅ እናደርግ። አንዳንድ ጊዜ የሚገርም ነገር በእውነታ እውነተኛው ዓለም ላይ ያሉትን ክስተቶች ራሱ እንዳለ ፊልም ላይ ስታመጣቸው የተጋነኑ ይመስሏል ግን ከዛ የባሰ ብዙ ነገር ይደረጋል። እና ዋናው የተጠነቀቅንበት ነገር ምንድን ነው? ያው የምታሳምረው ነገር ይኖራል፣ የምጠመመው ነገር ግን አክቹዋል የሆነውን ነገር ለህዝቡ ማሳየት ነው። አሁን ይሄ እንግዲህ ከዚህ ታሪክ ጋር ሪሌትድ የሚሆኑ ብዙ ቤቶች እንደሚኖሩ እርግጠኛ ነኝ፣ ይህ የታሪክ ቁራሽ ሲያዩት ማለት ነው። እና እንዳልከው እዚህ አገር ኖረው ብዙ ሀብት ኖሯቸው ምናምን የትዳር ህይወታቸው ያልተሳካ ወይም የረፈደ ሰዎች አሉ። ከወንድም ከሴትም እና ፓርትነር ይፈልጋሉ። ያ ደግሞ የእውነት ነው የሚፈልጉ እንዲሁ ለዋዛ ፈዛዛ ሳይሆን በቃ የእውነት ትዳር መስርተው ቤት ይዘው መኖር ስለሚፈልጉ ነው። ከዚህ ብቻ ሳይሆን ከኢትዮጵያም ጋ እንደዚህ፣ ኢትዮጵያ ደግሞ ያለው የተወሰነው ደግሞ ክፍል መውጣት የሚፈልግ ደግሞ ሀይል አለ እና ይህን ድልድይ አድርጎ የሚወጣ ሰው አለ። ብዙ ምን አቃቸው እውነተኛ ታሪኮች አሉ። በጋብቻ ራሱ በእውነት ጋብቻ ተጋብተው መጥተው ኤርፖርት እሱ ቆሞ እየጠበቀ እነሱ ኮኔክሽን ፍላይት ይዘው ሌላ ስቴት የገቡ ሰዎች ታሪክ አለ። አሁን ይህንን እዛ ላይ ብታወጣው የተጋነ ሊመስል ይችላል። መታ ከአንድ ሳምንት በኋላ ከስራ ሲመለስ አንቷን ይዛ የለችም። እጮኛ ሆነች። በደንብ ማለት ለዚህ አብረው ሊኖሩ ሊኖሩ ተስማምተው ይመጡናል። እንደዚህ ለወረቀት ለፊርማ አይደለም። እና ብዙ ታሪኮች አሉ እንደዚህ አይነት ታሪኮች። እና ይሄ ቁስል የእውነት ያለ ቁስል ነው። እና በዚህ መሀል ደግሞ በዚህ ገጸ ባህሪ በሰንሰለት ውስጥ የምታየው ለወረቀት የሚደረግ ጋብቻ ግን፣ በላዩ ላይ በደላሎች ምክንያት ደግሞ ያኛውን ፍላጎት አላት እኮ የሚል ጥቆማ ሰጥተው ገንዘብ ለማግኘት ደግሞ የሚያገናኙ አሉ። እና እውነት ፈላጊ ነት ፕላኑን አውጥቶ ማፑን ይዞን የሚጠብቀው እሷ ደግሞ መታ ወረቀቷን ይዛ በስነስርት ግሪን ካርድ በኋላ የራሷን ህይወት ለመኖር የመጣች በድሜ የተለያዩ ሰዎች ታሪክ ነው። ይዘ የሚንቀሳቀሰው ህይወቱ ራሱ መራር ቀልድ ነው። ከድራማው ይበልጣል እያልከን ነው። እኛም የሚመጡትን ታሪኮች በጉጉት እንድናይ እንዲያነጋግሩን እንጠብቃለን። እስኪ ስለተባብሮ መስራት እናውራ። ቀደም ብላችሁ በመግቢያው እንደጠቆሟችሁት ብዙዎች ናቸው የተሳተፋችሁበት። እስከሚገባኝ ድረስ አሁን ባለው ሁኔታ ጊዜንም ቦታንም ጉልበትንም ከቤተሰብ የሚወሰደውንም መተካት የሚችል አይመስለኝም። እንግዲህ በሂደት ከተለያዩ ምንጮች ገቢ ታገኙበት ይሆናል። እምነት እንዳላችሁ የተረዳሁት መላ ፕሮዳክሽን የሚባሉ ወጣቶች አሉ፣ የቅንብሩን ስራ የፊልም ቀረጻውን ስታስተዋውቁ ተከታት እያለው፣ የቴሌቪዥን ጣቢያው ራሱ አለ፣ ሌሎችም አሉ። በዚህ የመጀመሪያ ጅምራችሁ የገቡና የወጡት እንዳለው ነው። አብሮ መስራቱ ራሱ ምን ያህል የተሳካ ነው እስካሁን ባያቸው? ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አፍሪካ ውስጥ ስላለ የሙስናና የወንጀል ቀለበት ይላል የዛሬው ርዕሰ አንቀጽ። ርዕሰ አንቀጹ ወደ መልእክቱ ሲገባ በዓለም እጅግ ተስፋ ሰጪ ከሆኑ በምጣኔ ሀብት በኩልም እጅግ ፈጣን እድገት እያሳዩ ካሉ አካባቢዎች አንዱ የሆነው ከሰሐራ በስተደቡብ ያለው የአፍሪካ ክልል በድንበር ዘለል የወንጀል መረቦች ጥቃት ስር ይገኛል። ሙስና ከመሳሪያዎቻቸው አንዱ ነው ይላል። ሙስና ባለጠጋም ደሃም ሀገሮችን በግልም ሆነ በመንግሥት ዘርፎች ሁሉንም በተመሳሳይ ሁኔታ የሚጎዳ በየደረጃው የሚከሰት የሥልጣን ብልግና ነው። ሙስና መተማመንን ያጠፋል። ሙስና ልማትን ይጎዳል። ሙስና በዲሞክራሲ ተቋማት ላይ ሊኖር የሚገባውን መተማመን ይሸረሽራል። ሙስና ገበያዎችን ያጠፋል። ሙስና የዋጋ ንረትን ያስከትላል። ሙስና መዋዕለነዋይ አፍሳሾችን ያስደነግጣል፣ ያርቃል። ሙስና የምጣኔ ሀብት እድገት እንዳይኖር ያደርጋል። በተለይ ደግሞ ልማትና እርምጃን በሚገታባቸው በማደግ ላይ ባሉ ሀገሮች ውስጥ ለሚገኙ ማኅበረሰቦች አውዳሚ ነው ይላል ርዕስ አንቀጹ። ሐተታውን በመቀጠል ገንዘብ ለማግኘት ገንዘብ ማውጣት አለብህ፣ ለሙስና ጉዳይ ሲሆን ደግሞ የምታወጣው ዕጥፍ መሆን አለበት፣ የወንጀል መረቦቹ እምነትና መፈክር ነው። በዓለም ዙሪያ ከአጠቃላይ የሀገር ውስጥ ምርት ከስምንት እስከ ዐሥራ አምስት ከመቶ የሚሆነውን ድርሻ የሚወስደው ሀገር ዘለል ወንጀል እጅግ አጓጊ ነው። ወንጀለኞችና ሌሎችም የአደጋ መረቦች አካባቢያዊ ምጣኔ ሀብቶችንና ዓለም አቀፍ የገንዘብ ሥርዓቶችን ለማንቀዝና ለማበላሸት ጉዳይ በየዓመቱ በሚሊዮኖች ዶላሮች የሚቆጠር ገንዘብ እንደሚያፈሱ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ አደንዛዥ እጾችና ቅመማ ቅመም መቆጣጠሪያና ሕግን የማስከበር ጉዳዮች ቢሮ የብሔራዊ ደህንነትና የዲፕሎማሲ ጸረ ወንጀል መርሃ ግብሮች ከፍተኛ ዳይሬክተር ዴቪድ ሉና ተናግረዋል። ከአደንዛዥ እፆችና ቅመማ ቅመም እንዲሁም ከሌሎች ሕገወጥ ዝውውሮች የሚገኘው የተጣራ ገቢ ወንጀልን እንዲዋጉ በተከፈቱ ተቋማት በራሳቸው ውስጥ ሙስና በከፍተኛ ሁኔታ እንዲንሰራፋ አድርጓል። የአንዳንድ የመንግሥት ባለሥልጣናት ከወንጀል መረቦቹ ጋር መመሳጠርና መተሳሰር የሕገ ወጡ ዝውውር መስመሮች ከምዕራብ አፍሪካ የባሕር ዳርቻ እስከ አፍሪካ ቀንድ ከሰሜን አፍሪካ ወደ ደቡብም እስከ ጊኒ ባሕረ ሰላጤ እንዲዘረጉ አስችለዋቸዋል ዴቪድ ሉና አክለውም በእነዚህ ሕገ ወጥ የዝውውር መስመሮች ላይ ባሉ ሀገሮች ውስጥ ሁሉ የወንጀሉ ዓለም ሰዎችና መረቦች እጅግ ቁልፍ ናቸው የሚባሉ ተቋማትንና ሕግን የማስከበር ሥርዓቶችን እያነቀዙና እያሽመደመዱ የሁሉም ሰው ደህንነት አደጋ ላይ እንዲወድቅ እንደሚያደርጉ አሳስበዋል። ሀገር አቋራጮቹንና የተደራጁትን የወንጀል መረቦች ለመረበሽና ለመበጣጠስ፣ ይላል ርዕሰ አንቀጹ፣ አፍሪካ ውስጥ ካሉ አጋሮቿ ጋር ለመተባበርና ለመሥራት ዩናይትድ ስቴትስ ቁርጠኛ ነች። በሀገር ዘለል የወንጀል ድርጅቶች ላይ ፕሬዚደንት ዶናልድ ትራምፕ ያወጡትን የአፈጻጸም ትእዛዝ ተግባራዊ ለማድረግ አጋሮቻችን የዛሬዎቹን አደጋ ደቃኝ መረቦችን ለመዋጋት ያላቸውን አቅም ለማጠናከር ዩናይትድ ስቴትስ ድጋፏን መስጠቷን እንደምትቀጥል ሚስተር ሉና አሳውቀዋል። ርዕሰ አንቀጹ መልእክቱን እንዲህ ሲል ዘጋ። የሀገራቸውን ሀብት የሚመዘብሩ ሌባ መሪዎች ወንጀለኞችና ሽብርተኞች የሕገ ወጥ አድራጎቶቻቸው ፍሬ ተጠቃሚ እንዳይሆኑና እንቅስቃሴዎቻቸውን ለማስፈጸም ጉዳይ የሚጠቀሙበትን የገንዘብ አቅም እንዳያንቀሳቅሱ ለማድረግ በሁሉም ደረጃዎች ባለ ሙስና ላይ መዝመት አለብን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን የዜና ማጠቃለያ እናሰማለን። የቬኔዙዌላ ፕሬዚደንት ኒኮላስ ማዱሮ የታጠቁ ደጋፊዎች ትላንት ተቃዋሚዎች በሚበዙበት ምክር ቤት ገብተው የምክር ቤት አባላትን እንዳጠቁና በብዙ መቶዎች የሚቆጠሩ ሰዎችን ለዘጠኝ ሰዓታት ያህል ሕንጻው ውስጥ እንዳገቱ ተዘግበዋል። ቢያንስ አስራ ሁለት የምክር ቤት አባላትና የብሔራዊ ሸንጎ ሰራተኞች የሚገኙባቸው ሰዎች ጉዳት እንደደረሰባቸው ታውቋል። ታጣቂዎቹ ወደ ኋላ ከህንፃ ወጥተዋል፣ ሆኖም ከበውት ነበር። የብሔራዊ ሸንጎ ፕሬዚደንት ጁሊዮ ቦርጌስ በቬንዙዌላ ላለው ሁኔታ ማዱሮ ተጠያቂ አድርገዋል ማዱሮን ተጠያቂ አድርገዋል። ለወራት ያህል ሲታይ የቆየው የፖለቲካና ኢኮኖሚ ቀውስ በሀገሪቱ ተቃውሞ አስነስቷል። አድማጮች፣ አቀናባሪያችን ንጉሥ ታምሬ በመረጠላችሁ ሙዚቃ ይሆናል የምንሰናበተው። ያስተናገድናችሁ ሰለሞን ክፍሌና አዳኝ ፍስሐ የነን ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚህ እንሰናበታለን። ነገ አርብ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን እንግዲህ በሙዚቃው እንተዋችሁና ከዛ በኋላ የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ።